የወጣቶች ዓለም ጤና ይስጥልኝ፣ የተከበራችሁ የወጣቶች ዓለም ዝግጅት ተከታታዮች። ተስፋዬ አበበ ካለፈው ወር አንስቶ በፌስቡክ ገጹ አማካኝነት የእርዳታ ገንዘብ ማሰባሰብ ጀምሯል። ገንዘቡ የሚውለው በጦርነት ምክንያት ለተፈናቀሉ እና ደሴ ከተማ ለተጠለሉ ሰዎች ሲሆን የመጀመሪያውም ዙር እርዳታ ሰሞኑን ለተጎጂዎች ደርሷል ይላል። በጀርመን በተለይ ኮሎኝ ከተማ ብዙ ኢትዮጵያውያንን የሚያውቀው ተስፋዬ ከዚህ ቀደም የኢትዮ ኮሎን ስፖርትና ባህል ማህበር ሊቀመንበር ሆኖ ሲያገለግል የቆየ ሲሆን በአሁኑ ሰዓት ደግሞ የዚሁ ማህበር ምክትል ሊቀመንበር እና በአውሮፓ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ጸሐፊ ነው። ለዚህ ለወጣቶች ዓለም ዝግጅትም አዲስ አይደለም። ተስፋዬ እንግዲህ ዛሬ የምናወራው ስለዚህ ስለምታደርገው የገንዘብ ማሰባሰብ ስራ ይሆናል። መቼ ነው ብዙ ተፈናቃዮች ኢትዮጵያ ውስጥ አሉ ብቻን ከምንረዳ በህብረት አሰባስበው መርዳቱ ይሻላል የሚል ሀሳብ የመጣለን? በእርግጥ ያው ሀገራችን ደሃ ሀገር ነች። ሁልጊዜ እርዳታ የሚያስፈልገው ነው። ከህብረተሰባችንም መንግስቱም እርዳታ ያስፈልገዋል። ግን አሁን በአሁኑ ሰዓት በሰሜን ኢትዮጵያ ያለው ጦርነት ምክንያት በጣም ብዙ ስደተኞች ወደ ደሴ ከተማ መምጣታቸውን ሰምቼ እንደዚሁም ቤተሰቦቼ እዛም እኔም ስላደኩኝ ብዙ ኢንፎርሜሽን ደረሰኝ። በጣም ብዙ ስደተኞች በየትምህርት ቤቶቹ እንዳረፉ የሚረዳቸው እንደሌለ ሲሰማ መጀመሪያ በግሌ በቤተሰብ እዚህ ባለነው ለመርዳት ተነሳስተን የተወሰነች ሳንቲም ነው የተገኘችው። እና ግን ያው እዚህ ጥሩ ጓደኞች አሉኝ። እነሱም ለምንድነው ዝም ያልከው ምናምን ምናምን ሲሉኝ፣ አይ በግሌ አስቤያለሁኝ፣ ግን ውጭ ውጭ ስወጣ የሚቀበለኝ አለ አይመስለኝም ስ ብዬ ነበረ። ከዛ በእነሱ ግፊት በፌስቡክ እዚህ አካባቢ የሚኖሩትን ኢትዮጵያኖችና ኤርትራኖችን መጠየቅኩኝ እርዳታ እንደማሰባስበ በፌስቡክ ገጽህ ብቻ ባደረግከው ጥሪ ነው ይህንን እርዳታ ለማሰባሰብ የቻልከው፣ ወይስ በአካል ሰዎችን ስታገኝ መጠየቅ እነሱን ማሳመን ነበረብህ? በእርግጥ መጀመሪያ ያደረግኩት በፌስቡክ ገጽ ነው። ያው መቼም በአሁኑ ሰዓት በፌስቡክ ወይ በብዙ ነገሮች በሶሻል ሚዲያ ሰው ይንቀሳቀሳል እና ያው ሼር አድርጎት ለምታውቋቸው ልጆች አስተላልፉ በማለት ጭራሹን እኔ በፌስቡክ ማላቃቸው ሰዎች ደውለው ገንዘብ እየሰጡ ናሉ። ሌላው በቤተ ክርስቲያንም ሂደን እንጠይቃለን ብለን አስበን ነበር ግን አላደረግነውም። ይህኛው የሚያደረግነው ምክንያት ያው ቶሎ ድረስ በማለት ነው። አሁን ወደ ሁለተኛ ዙር ስንገባ በየሬስቶራንት አካባቢ ላይ እንደዚህ ማስታወቂያ በመለጠፍ ወይ በየቤተ ክርስቲያኑ በቸርቾቹ እየሄድን እንጠይቃለን። እስካሁን ድረስ ምን ለመስራት ወይም ደግሞ ምን ያህል ለመርዳት ተቻለ? ያው በፌስቡክ ገጽ ላይ ይፋ አድርገዋል፣ ግን ለአድማጭ ብትገልጽልን እስካሁን ምን ማድረግ ተቻለ? በእርግጥ እንደዚህ አድርጌም ስለማላቅ መጀመሪያ የጠየቅኩት እንዴት ነው፣ ምን መርዳት ይቻላል ብዬ ነበር የጠየቅኩት። እና ያ የተለያዩ መልሶች መጡ። ግማሹ ኦልሬዲ ምግብ ደርሷቸው የመጸዳጃ ቁሳቁሶች ስለሌሏቸው ምግቡን እየሸጡ እሱን እየገዙ ነው ያሉት። ግማሹ እንደዚህ ፍራሽ የሌላቸው አሉ፣ ማረፊያ ቦታ ላይ ተቀምጠው። የተወሰኑ ደግሞ እንደዚሁ ቀዝቃዛ ስለነበረ ያረፉበትን ቦታ ልብሶች፣ ካልሲዎች እንደዚህ እንደዚህ ታስቦ ነበር እና ግን መጨረሻ ላይ እንደዚህ በፌስቡክ የተለያዩ እርዳታ ከዚህም ከዲያስፖራዎች ብዙ እርዳታዎች ሲያደርጉ ስናይ፣ ፍራሽም፣ ልብስም፣ ምግብም ሲያደርሱ ስናይ እኛ ደግሞ በጎን እዛው አካባቢ ያሉት ልጆች ሲያጠሩ ያው እንደ ፔምፐርስ ለሴቶች ሞዴስ ምናምን እሱ እሱ በጣም ችግር ላይ እንዳሉ እና ኦልሬዲ ምግብ እየሸጡ ያንን እንደሚገዙ ሰማን እና እኛ ያንን ከሰማን በኋላ ወደዚህ ወደ የጽዳት ቁሳቁሱ ወደሱ ወስነን እሱን ገዝተን አከፋፍልን ነው። አሉላ አሰጋኝ እና ኑሮ መሐመድ የደሴ ከተማ ነዋሪዎች ናቸው። ተስፋዬ ከጀርመን የሚያስተባብረውን ገንዘብ እንዴት በስራ ላይ እንደሚውል እያማከሩት አብረው ይሰራሉ። ነጋዴው ኑሩ ከተስፋዬ ጋር መስራት ከመጀመሩ በፊትም የተፈናቀሉ ሰዎችን ለመርዳት ተሳትፎ ስለሚያውቅ ሰዎቹ በፍጥነት የሚያስፈልጋቸውን ነገሮች ለመለየት ጊዜ አልፈጀበትም። ከሰሜኑ አካባቢ ተፈናቅለው የመጡ ሰዎች ጋር ከሚገኙ በካምፕ አካባቢ በግ የመጀመሪያ ላይ ቼክ አድርጌ ነበር እና ያው ስንጎበኛቸው ያየ ነው በዘብ ትልቅ ክፍተት እንደነበረ። ያው የህፃናትና የሴቶች ንጽህና መጠበቂያ ምርቶች ላይ በጣም እጥረት ነበረባቸው። ያው ህፃናት ብዙም ከቤት የሚተኙበት ስለማያወጡ የሚጠላዱት እዛው አካባቢ ስለሆነ ኢንቫይሮንመንቱን በጣም ረብሾት ነበር። ያንን ቸካረኩኝ በአጋጣሚ ነው የሚሰራበት ድርጅት በእነዚህ ምርቶች ላይ የሚሰራ ድርጅት ነው እና አሁንቴክስ ለምሳሌ ዳይፐር ነው የሚያመርተው ሐዋሳ ኢንዱስትሪ ፓርክ ውስጥ ወደ አምሳ ሺህ ብር የሚጠጋ የህፃናት የንጽህና መጠበቂያ ምርቶች ቀጥታ ለተጠቃሚዎቹ ቅላይ መገቢያ ትምህርት ቤት፣ እንዲሁም አርያ ትምህርት ቤት ከሚባል አካባቢ ደን ሰጥተናቸው ነበር። አሉላ ጋር ያው በስራ አጋጣሚ ከምሰራበት አካባቢ ላይ ያውቀዋለሁኝ እና ይህን ስራ ከዚህ በፊት ስራ ስለሚያ በአጋጣሚ ተስፋዬ ጋር አስተዋወቀኝ። በተስፋዬም ይህን ሀሳብ አቀረብኩለት። ተስፋዬም ካለበት አካባቢ ሆኖ ያው ገንዘቦችን በማሰባሰብ ትልቅ ስራ ሰርቶ እኛም እንደገና ድጋሚ ደሴ መምህራን ኮሌጅ ውስጥ እና አዲስ ትምህርት ቤት የሚገኙ እዛ የተጠለሉ ህጻናትን እነሱን ታሳቢ አደገ ያው እርዳታ ነው የሰጠ መዛራ እንግዲህ የመጀመሪያውን ዙር እርዳታ ወስዳችሁ ሰጥታችኋል። በሌላ በኩል ደግሞ ነገሩ የሚያበቃ ነገር አይደለም። አሁንም እራሱ ሰሞኑን ብዙ በብዙ ሺህ የሚቆጠሩ ተፈናቃዮች ወደ ደሴ እንደገቡ ነው የሚነገረው። ና እንዴት ነው የሚቀጥለው? ያው እንደ እኔ አሁን ባየሁት አጋጣሚ ምንድን ነው እነዚህ ለጋት ድርጅቶች ወይም ግለሰቦች እርዳታ በሚሰጡበት ወቅት ላይ ቀጥታ ተጠቃሚው ማዕከል ያደረገ እኛ አሁን ምንድን ያደረግነው እንደነገርኩሽ ካምፕ ውስጥ ገባን፣ ስደተኞች ያሉበት ካምፕ ውስጥ ገባን። ካምፕ ውስጥ ከገባን በኋላ ስንት ሕፃን እንዳለ ቼክ አደረግን። ለነዚህ ሕፃን የሚበቃ ምርቶቹን ይዘን የቀረብ ነው። እና ያው ማለት ጠቅላላ ፈንድ ከማድረግ ሕፃናቱን አቅርበን እያየ ናቸው ወይ ደግሞ ባሉበት በተጠለበት በየክላሱ በየሩሞቹ እየገባን እንደዛ ቢያደርጉ ጥሩ ነው። አንድ እሱ ነው አድቫይስ የማደርገው። ሁለተኛ ደግሞ ምንድን ነው አሁንም ስፔሻሊ ለሴቶች ለህፃናት ለህጻናት አሁንም ትኩረት ተሰጥቶ ቢሰራ ነው የሚለው። አሉላ ሁለት ኃላፊነት አለው ። በአንድ በኩል ከጀርመን ተሰባስቦ የሚደርሰውን ገንዘብ ተጠቅሞ ቁሳቁስ መግዛትና ለተፈናቃዮች መስጠት ሲሆን፣ ሌላው ደግሞ ይህንን እርዳታ ላበረከቱ ሰዎች በተጨባጭ የሚያሳይ ማስረጃ ማቅረብ ነው። ኃላፊነቱን እንዴት እየተወጣው ይሆን? የመጀመሪያው እርዳታ ላይ ያው የተወሰነ ፎቶ ልከናል። ለቀጣይ አሁን ሁለተኛ የሚባለው ግን ይብለት ተአማኝ እንዲሆንና ሰውም አይምሮ እርዳታው በትክክል ደረስ የሚለውን ነገር በራሱ ሰዓት እንዲያምን የተሻለ ደረጃ በቪዲዮ ቀረጻና ኢንተርቪው እርዳታው በስነ ስርዓት እንደደረሳቸው ለማድረግ ነው። አሁን ያስተኩት ነ እሺ፣ ምናልባት ወደ ውጪ ውጪ ላሉት ወይም መርዳት ለሚችሉ ሰዎች እንዴት እርዳታ መለገስ እንደሚቻል ያው እዛም ስለነበርክ ስላየ በገንዘብም ሆነ በጉልበት እንዴት እርዳታ መለገስ እንደሚችሉ እሱን ምናልባት ባጭሩ ብትገልጽ ለሁሉም መናገር የምፈልገውም በተለያየ ሀገርም ለሚኖሩትም ብዙ በጣም ችግርተኞች እና ምንም አይነት ነገር የማያገኙ ሰዎች ያሉበት ቦታ አለ። እነዛን ቦታዎች እየሄደ ሰው እንደዚህ የተወከለ ሰው ካለ በስነ ስርዓት እየሄደ እያየ እንትን እንዲያደርግ መልክ የማስተላልፈው። እናንተስ አሁን የመጀመሪያውን ዙር የሆነ ቦታ አድርሳቸዋል። ቀጣዩን ዙር እዛው ቦታ ነው ሄዳችሁ የምታደርሱት ወይስ ደግሞ ሌላ ቦታ ሄዳችሁ ታዝባችሁ አይደለም? አሁንም ከእርዳታው ከተሰበሰበ በኋላ ምን እናድርግ፣ ቀጣዮች ምን ንገማ እናደርጋለን ምን ይደረግ፣ የትኛው ቦታ ነው ደግሞ ከፍተኛ ጉዳት የደረሰበት። አዲስ የገቡም አሉ፣ የተደናገሩ ቦታ ያላገኙ ምናምን። እነዛም ሁላ አጥንሰን ነው እንደዚህ እንደዚህ ደግሞ ቢሆን ብለን ሌላ አይነት መርዳታ ቢሆን በተቻለ አቅም ለማድረግ ነው። ወደ ደሴ ከተማ ተፈናቅለው እየሄዱ ሰዎችን ቀጥሎ ለመርዳት ግን ራሳቸው የአካባቢው ነዋሪዎች ደህንነት ወሳኝ ነው። አሁን ባለው ሁኔታ ግን አሎላ እንደሚለው ከፍተኛ አለመረጋጋት ከተማዋ ላይ ይስተዋላል። ደሴ የሚኖሩ ነዋሪዎችም ነጋዴዎችም እርግጠኛ ባልሆነ ወሬ ደረጃ በመጨናነቅ አገር እየለቀቁ እየሄዱ ነው። የንግድ ቦታቸውን እየዘጉ እቃቸውን እየጫኑ እየሄዱ ነው። ባለው ሁኔታ እስካሁን ኮምቦልቻ ነው ያለሁት። አሁን ኮምቦልቻ እየተረጋጋ ነው፣ ያው ስራ እየተሰራ ነው። ግን ያው እርግጠኛ ያልሆነ ነገር ነው፣ ያው ወሬ ነው የሚናፈሰው። በእርግጥ የተኩሱም ድምጽ ስለሚሰማ የከባድ መሳሪያም ድምጽ ስለሚሰማ ሰው ያ ስለሚያስጨንቀው የመሳሪያ ድምጽ ሰምቶ ማያ ሰው ስለሆነ ብዛት ያለው እዚህ ገቡ ሲባል እዚህ ገቡ ሲባል ሰው መጨናነቅ ነው። ጀርመን የሚኖረው ተስፋይስ እንዴት ይሆን ቀጣዩን ዙር የእርዳታ ገንዘብ ለማሰባሰብ ያስበው? አሁን እንዳደረግ ነው። በጣም ኢፌክቲቭ ሁን አግኝተነዋል። አምስት ሳንቲም ሳይጎል እቃው ቁሳቁሱ ተገዝቶ እዛው ደርሰዋል። አሁን በትልልቅ ማህበሮች፣ ድርጅቶች ምናምን ከሄድን እነሱ ራሱ ያንን ቢሮክራቲው ምኑ ምኑ ገንዘቡ ሊወጣ ይችላል። ግን እዛ አሁን ያገኘ ናቸው። ወጣቶች ደሴ ከተማ ያሉት እነሱም ለመርዳት ይፈልጋሉ። እኛ ነዳጁን፣ ጊዜውን፣ እዚያ ያለውን ግዢውን ያው ሰውን ኮንታክት ማድረግ ሄዶ መስጠት የእኛ ስራ ነው። እናንተ ደግሞ ከዚያ ያለውን የገንዘቡ ሁኔታ አሰባሶ ስላተባል እሱ ደግሞ በጣም ጥሩ ሆኖ ኤፌክቲቭ ሆኖ አግኝተ ነዋል ይላል በጀርመን ሀገር የሚኖረውና በአሁኑ ሰዓት ጦርነት ሸሽተውና ከቀያቸው ተፈናቅለው ደሴ ከተማ ውስጥ ለተጠለሉ ሰዎች የሚውል የገንዘብ እርዳታ ከጀርመን ሆኖ በማሰባሰብ ላይ የሚገኘው ተስፋ አበበ። ለዝግጅቱ ደግሞ ልደት አበበ ነበርኩ። መልካም ሳምንት።